ከአባዩ ውሃዬ አልጠጣህም ወይ ይላል የግብጿ ኮከብ ከያኒ ሹሪን ታዋቂ ከሆኑት ዜማዎቹ አንዱ። ነገር ግን በቅርቡ በአንድ የሙዚቃ ድግስ ላይ ይህን ዘፈን እንድትጫወት ስትጠየቅ የተሰማው ያለውን ችግር አመላካች ነው። ይኸውም የአባይ ውሃን ከምትጠጡ ባለጋዙን ውሃ ጠጡ ስትል ተደምጣለች። ሽሪን በሙዚቃዋ እንደዋዛ ያቀረበችው ነገር ግን ግብጹስ ባስከተለው መዘዝ ምክንያት ከዘፈን ስራዋ እንድትታገድ አድርጓታል። መገናኛ ብዙሃንም የእሷን ሙዚቃ አያጫውቱም። ጉዳዩን በፍርድ ቤት እየታየ ነው። ጥፋቷ ደግሞ የግብጾች ብሔራዊ ኩራት የሆነውን አባይን የበሽታ ምንጭ አድርጋ ማቅረቧ ነው። ሆኖም ያ እውነተኛ ችግር ነው። የግብጽ የህይወት ምሰሶ የሆነው አባይ መበከሉን ምሁራን ይናገራሉ። የማዳበሪያ ፋብሪካ የሆነው ኪማ ለአመታት ፍሳሹን ወደ አባይ ሲለቀው ኖሯል። የመጸዳጃ ቤት ፍሳሽም ወደ ወንዙ ይገባል። ክርፋቱ ትንፋሽ ያሳጣል። አህመድ ካዚ አቡ ኬንዝ አባይን ለመጠበቅ የሚንቀሳቀስ የአካባቢ ጥበቃ ድርጅት ኃላፊ ናቸው። እስከ አስዋን ድረስ የሚወርደው የአባይ ውሃ በንጽህና ሲታይ ንጹህ የጠራና ሰማያዊ ውብ ነው። ነገር ግን ከአስዋን ጀምሮ ያለው የአባይ ውሃ ከማዳበሪያ ፋብሪካው ኪማ በኋላ የሆነውን መመልከት ነው። የግብጽ መንግስት ይህን ወቀስ አይቀበልም። ዮም ሳባ በዘገበው መሰረት የአካባቢ ጥበቃ ሚኒስትር ካሊድ ፋህሚ ለሀገሪቱ ምክር ቤትና የአካባቢ ተፈጥሮ ጥበቃ ኮሚቴ ባቀረቡት ዘገባ የአባይ ውሃ ጥራት ደረጃ በሚፈቀደው መጠን መሆን እንደሚገባው አመልክተዋል። ውሃው ውስጥ በፋብሪካ ፍሳሾች ምክንያት ያለው የብክለት መጠንም በአግባቡ መቀነስ እንደሚኖርበትና ያንንም የሚያደርግ እርምጃ መወሰድ እንደሚገባም ገልጸዋል። የማዳበሪያ ፋብሪካ ኪማ ምክትል ስራ አስኪያጅ ጋማል ኢስማኤል ግን ለብክለቱ ፋብሪካቸው ተጠያቂ አይደለም ባይ ናቸው። የኛ ፋብሪካ ጸዳቱ የተጠበቀ ነው። የፋብሪካው ፍሳሽ በውሃ ማከሚያ ስልት ውስጥ ነው የሚያልፈው። ወደ አባይ ከሚወርድ የፋብሪካ ፍሳሽ ጉዳይ ጋር ግንኙነት የለውም። ኪማ ከዚህ ነጻ ነው። ህዝብ እንዲረጋጋም ወደ አባይ የሚወርደው ፍሳሽ ቆሻሻ እንዳልሆነ መግለጽ እንችላለን። የአካባቢ ተፈጥሮ ጥበቃ ተሟጋቹ አህመድ ካዚ ግን ይህን አይቀበሉም። የአባይ ወንዝ ከዘጠና ሚሊዮን ለሚበልጠው የግብጽ ህዝብ ህይወት የሆነው ብቸኛ የውሃ ምንጭ ነው። ሰዎች ውሃውን ቀድተው ሻይ ለማፍላትም ሆነ ጥርሳቸውን ለመታጠብ ከመጠቀማቸው በፊት ውሃው አስቀድሞ ሊጸዳ እንደሚገባ የጀርመኑ ዓለም አቀፍ የልማት ትብብር በምህፃሩ ጂአይዜድ ባለሙያ ያስረዳሉ። የውሃው ጥራት እየተበላሸ መሄድ በግብጽ ትልቅ ጉዳይ ሆኗል። ሕጎች ብዙውን ጊዜ ተግባራዊ አይደረጉም። በርካታ ፋብሪካዎች አሁንም ያልተጣራ ፍሳሻቸውን ወደ ወንዙ ይለቃሉ። በብዙ አካባቢዎች የአባይ ውሃ ለመጠጥነት እንዲውል ለማድረግ የሚወጣው ወጪ የባህር ውሃ ጨዋማነቱን እንዲቀንስ ለማድረግ ከሚወጣው ጋር ተቀራራቢ ሆኗል በቆሻሻው ምክንያት እናም አብዛኛው የአባይ ውሃ ለቤት ውስጥ ጥቅም የሚውል አይነት አልሆነም። በዚህም ምክንያት በተለይ የግብጽ የዳቦ ቅርጫት በሚባለው የዴልታ አካባቢ ለእርሻ የሚውለው እሱ ሆኗል። በግብርና የሚተዳደረው መንሱር ቴምርና ማንጎዎቹን በአሸዋማው ደለል ላይ ለማሳደግ ይሞክራል፣ ግን እየደረቁ ነው። ለዚህ ደግሞ ምክንያቱ የወንዙ ውሃ የተሸከማቸው ቆሻሻዎችና ኬሚካሎች መሆናቸውን ይናገራል። ለእርሻው የሚጠቀመውን ውሃ የሚያገኘው በአንድ ወገን ከአሌክሳንድሪያ አቅራቢያ ከሚገኘው የአባይ ግድብና በሌላ ወገን ደግሞ ከሜዲትራኒያን ባህር በሚገባለት ውሃ ከተፈጠረ ሀይቅ ነው። የሀይቁ ውሃ የብክለት ደረጃ ከፍተኛ መሆኑን የካይሮ ዩኒቨርሲቲ ያካሄደው ጥናት ያመለክታል። ውሃው በውስጡ የያዘው የናይትሬት ብክለት መጠን የዓለም የጤና ድርጅት ከደነገገው ከሀያ እጅ እጥፍ ይበልጣል። ይህ ደግሞ የመጣው ከየፋብሪካው ወደ አባይ ከገባው ፍሳሽ ነው። በዚህ ምክንያትም አሳዎች አልቀዋል። የአካባቢው ነዋሪዎችም ለጉበት በሽታ መዳረጋቸውን የሚነገረው